ቅዳሜ ዕለት በቅሊንጦ ማረሚያ ቤት በተነሳው የእሳት ቃጠሎና ተኩስ ከ20 በላይ ታራሚዎች መሞታቸውን ይነገራል። የሟች ቤተሰቦች ቁርጣቸውን አውቀው አስክሬኖቻቸውን ባለመረከባቸው ቅሬታቸው እየተባባሰ መሆኑን ገልጸውልናል። ቤተሰብና አባሎቻቸው የታሰሩባቸው የፓርቲ አመራሮች በሕይወት ያሉትን ዝርዝር ለማየት በነበረው ሂደት የሰማያዊ ፓርቲ ብሔራዊ ምክር ቤት ሰብሳቢ አቶ ይድነቃቸው ከበደም በደህንነት ኃይሎች ተወስደው ቃሊቲ አካባቢ በሚገኘው ፖሊስ ጣቢያ መታሰራቸውን ተገልጸዋል። ዛሬ አቶ ይድነቃቸውን ያነጋገሯቸው የሰማያዊ ፓርቲ ብሔራዊ ምክር ቤት አባል አቶ ሰይድ ኢብራሂም ተከታዩን ብለውናል። ትናንትና ኤሊንቶን እስር ቤት መቃጠር በተመለከተ እዛ አባሎቻችን አሉ። የእነሱን ለማጣራት ትናንቷት ሁለት ተኩል አካባቢ ነው እዛ የደረሰው። ይነቃቸው ከበደ የፓርቲው ብሔራዊ ምክር ቤት ሰብሳቢ የሆነው ምንድን ነው ስም ዝርዝሩን እያየሁ እያለ የአንዱ ስም ተለጥፏል፣ ግን የሀያቱን ለማጣራት ወደ ቤተሰቡ ለመደውል ጣብዬ ስደውል ሁለት ሲቪሎች መጡና እንፈልጋለን ብለው ያዙኝ አለ። ከዛ መኪና ውስጥ አስገብተው ለውኝ ሄዱ አለ። እስከዛ ድረስ ምን እንደሆነ ነገሩኝ፣ ነገር የለም። ከዚህ ወስዱኝ ምንም አላሉ። ፖሊስ ጣቢያ ከደረስኩ በኋላ ከማነሳሳት እዛ ረብሻ ልትፈጥር ነበር የሚል ነገር አመጠዋል። ከዛ በኋላ እሱን ወሰዱት ሲቪል የለበሱ ሰዎች። በቃ ስልኩ ክፍት ነው፣ ይጠራል ማግኘት አልተቻለም። ማታ ላይ ነው አቃቂ እስር ቤት መታሰሩን ለሰዎች አስደወለ። ማታ መሄድ አልቻልንም። የሄዱ ልጆች ደዋዩ ጠዋት ያገኘ ነው የሆነውን ነገር ነገረን። የብሔራዊ ምክር ቤቱ ምክትል ሰብሳቢ አቶ የሺዋስ አሰፋ ተጨማሪ ማብራሪያ እንዲሰጡን ጠይቀናቸዋል። አቶ ይድነቃቸው ከበደ ይባላል። የሰማያዊ ፓርቲ የብሔራዊ ምክር ቤት ሰብሳቢ ነው። በትናንትና ሁለት ቅሊንጦ በመሄድ በህይወት ያለ የትግል አጋሩን ለማየት ባደረገው ጥረት ወደ ሶስት ሰዓት ተኩል አካባቢ የተለጠፈውን ስም ዝርዝር ሲያይ በደህንነት ሰዎች ሁለት የደህንነት ሰዎች ናቸው እንፈልጋለን ብሎ መኪና ውስጥ አስገቡት። ከዛ በኋላ ወዳልታወቀ ቦታ ወሰዱት። እስከ አስራ አንድ ሰዓት ተኩል ድረስ የት እንዳለ አላወቅንም ነበር። አስራ ሁለት ሰዓት ግን አንድ የፖሊስ አባል ተባብሮት ነው እንግዲህ ለማግኘት እንኳን የቻልነው ከዛ ቃሊቲ አካባቢ ያለ ፖሊስ ጣቢያ ውስጥ እንዳስገቡት ተሰማኝ። በጠዋት ሁለት ሰዓት ላይ ያገኘ ነው ያው ሁለት ሰዓት እኩል አካባቢ ፍርድ ቤት ቀረበ። ፍርድ ቤት ላይ የተገለጸው ግን የተለየ ነበረ። ለትናንትናው ዕለት እዛ እያነበበ በነበረበት ሰዓት የወሰዱ ሰዎች እነሱን ጨምሮ ሌሎችም ያሉት ሰውን እያነሳሳ ነው፣ ሰው እየተቃጠለ እየሞተ እንዴት አርፋችሁ ትቀመጣላችሁ ብለሀል ነው የሚለው ክሱ ማለት ነው። እና በማነሳሳት ነው ያሉት። ከዛ በኋላ ደኛው ብዙም አላናገሩትም እኛም አላስገቡም። እኛንም ግን ለመስከረም አራት ነው ቀጠሮ የሰጡት። በዚህ ጉዳይ ላይ ፓርቲው ተሰብስቦ አቋም እንደሚወስድም አቶ የሸዋሳ ስፍራ ጨምረው ገልጸውልናል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም።